ከሰኔ ወር አጋማሽ 2011 ዓ ም ጀምሮ በአፋር ክልል፣ ሶማሌ፣ ምዕራብ ኦሮሚያ ድሬዳዋ፣ ሰሜንና ደቡብ ወሎ እንዲሁም በደቡብ ትግራይና ራያ ላይ የበረሃ አንበጣ ወረርሽኝ መታየቱን የግብርና ሚኒስቴር አስታወቀ። በሚኒስቴር መስሪያ ቤቱ የእጽዋት ጥበቃ ዳይሬክተሬት ዳይሬክተር የሆኑት አቶ ዘብዲዮ ሰላቶ የበረሃ አንበጣው መነሻ ከየመን መሆኑን ገልጸው አመቱን በሙሉ ሲጠበቅ የነበረ ነው ብለዋል። በረሃ አንበጣ የመን ነው መነሻው። በየጊዜው ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ አገራት መረጃውን እንዲያውቁ ይደረጋል። በዓለም አቀፍ የምግብና እርሻ You get about five or buck one. ስለዚህ የመን እየተራባ እንደከረመ ዓመቱን ሙሉ ሲደርሰን ነበረ። እኛ አሁን በሶማሌ ላንድ በኩል ተሻግሮ ወደ ኢትዮጵያ የመጣው አንበጣ እንዳይዛመት ማድረግ አይቻልም። ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚዘጋጅባቸው ዋና ምክንያቶች አንደኛ አየር ጸባዩ ምቹ ካልሆነ፣ ሁለተኛ በቂ መዘብዛ አካባቢ የሚያቆየው ከሌለ ነው አንበጣ የሚዛመተው። ስለዚህ ወደ ኢትዮጵያ የመጣው አንበጣ እድገቱን የጨረሰ ብዙ የማይመገብ ነገር ግን እንቁላል ለመጣል የተዘጋጀ ስለሆነ እኛም አሁን እንቁላል መጣያ ቦታዎችን የዋለበትን ያደረበትን መፈለግና እነዛን ቦታዎች ምልክት ማድረግ። ስለዚህ ይህን ለማድረግ ደግሞ ለህብረተሰቡ አስቀድመን አንበጣው ገና የመጀመሪያው ወደ ኢትዮጵያ መግባት እንደጀመረ በብዙሀን መገናኛ በሬዲዮ፣ በቴሌቪዥን ለህብረተሰቡ አሳውቀናል። ባለሙያዎች ህብረተሰቡን የሚያግዙ በየቦታው ተንቀሳቅሰዋል። ከክልል ቢሮዎች ጋር አንድ ላይ በመሆን የወረዳ የዞን እና የግብርና ሚኒስትር የእጽዋት ጥበቃ ባለሙያዎች የሶማሌ ክልል ኦሮሚያ በምስራቅ አረርጌ እና ምዕራብ አረርጌ ዞኖች በድሬዳዋ ዙሪያ አፋር፣ ሰሜን ምስራቅ አማራ፣ ከሰሜን ወሎ ጀምሮ ደቡብ ወሎ ሰሜን ወሎ ኦሮሞ ብሔረሰብ ዞን ያሉ አፋር አዋሳኝ ወረዳዎች፣ እንደዚሁም ደግሞ ትግራይ፣ ደቡባዊ ትግራይ ራያ አካባቢ ከአፋር ጋር የሚያዋስኑ አካባቢዎች፣ በእነዚህ አካባቢዎች ተንቀሳቅሰው ህብረተሰቡን የማሳወቅ እንቁላል የጣሉበትን የመፈለግ ስራ ነው የተሰራው። እንቁላል የማግኘት ነገር በእርግጥ ከባድ ነው። እንቁላሉ የተጣለበት አፈር ቀዳዳ ቀዳዳ ያለው ስለሆነ አርሶ አደሩ ማግኘት ይችላል። ካገኙ ደግሞ አርሶው እንቁላሉን ለፀሐይ እንዲያጋልጡ ይህም ትምህርት ተሰጥቷቸዋል። አንድ ቦታ አይሻ ወረዳ ላይ፣ ሶማሌ ክልል ተፈለፈለ አነስተኛ እድገት ደረጃ ያለው የአንበጣ ኩብኩባ የምንለውን እሱን ለመከላከል ተችሏል። በጣም ውስን ቦታ ላይ ነው። አፋር አንድ ሁለት ቦታ ለማግኘት ተሞክሯል። እና አንድ ቦታ በከብቶች ኮቴ ብዙ ተረግጦ ቁጥራቸው የቀነሰ መሆኑን አሁን ባለሙያዎች እያዩ ነው ያሉት። ስለዚህ እስካሁን ኢትዮጵያ ውስጥ ምንም የሚያሰጋ ነገር የለም። እስካሁን ድረስ ያለው አንበጣ በቀን እስከ ሁለት መቶ ኪሎ ሜትር ድረስ ሊጓዝ የሚችል ቢሆንም በእህል ላይም ሆነ በግጦሽ መሬት ላይ ያደረሰው አደጋ የለም ያሉት አቶ ዘርዴውስ፣ ይሁን እንጂ በቀጣይ ሁለት ሳምንታት ከየመን ተነስቶ ሊዛመት የሚችል ወጣት የአንበጣ ኩብኩባ ቀጣይ ስጋት ነው ይላሉ። አሁን ምንድን ነው ሰሞኑን ደግሞ የሚነገረን ከዓለም የምግብና እርሻ ድርጅት ከፋኦ የሚነገረን ምንድን ነው ሶማሌ ላንድ ሰሜን ሶማሌ አካባቢና ቀነን በሌላ በኩል መለስ የሚሉ በእድሜ ወጣት የሆኑ አንበጣዎች ክንፍ ገና አበጅቶ እየጨረሱ ብዙ መብላት ማጥፋት የሚችሉ ያ ቡድን ሊመጣ እንደሚችል እየተነገረን ያለው ከዚህ ሳምንት በኋላ ባለው ሁለት ሳምንታት ውስጥ ሊሆን ስለሚችል ኢትዮጵያ፣ ኤሪትሪያ፣ ሳውዲ አረቢያም ወደኋላ ሊመለስ ስለሚችል ዝግጅት እንዲያደርጉ ማስጠንቀቂያ እየሰጡን ስለሆነ እኛ በኢትዮጵያ በኩል በጸረተባይ ካልሆነ በስተቀረ አሁን እንደምንለው በሰው ኃይል በምናምን አይደለም። ስለዚህ ምንድን ነው የሚደረገው? ያ ከመጣ የሚያድርበት ቦታ ክትትል ይደረግና በአውሮፕላን መከላከል ስለሚቻል ያ ልምድ አለን በሁለት ሺህ አስራ አራት ና ሁለት ሺ አስራ ስድስት አሁን የቅርብ ጊዜ የማስታውሰው በደንብ ከሰላሳ በላይ የአንበጣ መንጋ ከሶማሊያ መጥቶ መከላከል ችለናል። ስለዚህ ተመሳሳይ ነገር ለማድረግ የምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት አባል ነች ኢትዮጵያ። ስለዚህ አንድ አውሮፕላን ስታንድ ባይ ሆነው ኢትዮጵያ ውስጥ አለ። ጸረ ተባይ ገዝተናል። የባለሙያ ስልጠና ተሰጥቷል። ድጋሚም የባለሙያ ስልጠና መስጠት፣ ህብረተሰቡን ማነቃቃት ስራ ሰርተን እንደዛ ቅድ እያደረግን ያለ ነው። አቶ ዘብዴ ሲያጠቃልሉም ያጠቃልሉም በዓለም አቀፍ የምግብ ድርጅት ትንበያ መሰረት አዲሶቹ ያንበጣ ኩብኩባዎች ወደ አገር ከገቡ በተለይም በሶማሌ ክልል፣ በኦሮሚያ ክልል፣ ምስራቅና ምዕራብ ሐረርጌ ድሬዳዋ ዙሪያ፣ አፋር፣ አጠቃላዩን ሰሜንና ምስራቅ አማራ ክልል፣ ደዋይ ትግራይ አካባቢዎች ያሉ ከተሞች ላይ የሚኖሩ የህብረተሰብ ክፍሎችም ሆኑ አመራሮች እና የግብርና ባለሙያዎች ከባድ ርብርብ ማድረግ ማድረግ ይኖርባቸዋል ብለዋል። ለዚህም ደግሞ ፈጣን የሆነ የመረጃ ልውውጥ በአካባቢያቸው ከሚገኙ የግብርና ጽሕፈት ቤቶች ጋርና ከግብርና ሚኒስቴር ጋር ማድረግ ያስፈልጋል ሲሉ አጽንኦት ሰጥተው አሳስበዋል።